የሆነው ሆነ ወንድምህን ሄደህ አየኸው አዎ ባለፈው ወር ህጃ አየሁት ቀደም ማለትና መምጣት ያስፈልገዋል አዎ በሁለት ሰዓት እዚህ መገኘት አለበት። እዚህ ቆመ ምን ትሰራለህ? አውቶቡሱ ይመጣል በማለት እጠብቃለሁ። እሁድ ወደ መስሪያ ቤት ትሄዳላችሁ? ምናልባት እንሄድ ይሆናል። ስራ ለማግኘት ብዙ ጥረት አድርገህ ነበር? አዎ፣ በጣም ብዙ ጥረት አድርጌ ነበር። ልጅህ የቤቱን ደረጃ መውጣት ትችላለች? የለም፣ ገና ትንሽ ናት። አስተማሪ መሆን አያበለጽግም? በጣም ያበለጽጋል። ትምህርት ቤቱን ለማስፋፋት ገንዘብ የት አገኘህ? የትምህርት ሚኒስቴር ሰጠኝ። ንግድ የሚያበለጽግ ስራ ይመስልሃል? አዎ የሚያበለጽግ ይመስለኛል። አቶ ከበደ አዲስ አበባ ውስጥ ነዋሪ ናቸው? አዎ እዚያ ያስተምራሉ። ባንኩ ብዙ ቅርንጫፎች አሉት? ሁለት ቅርንጫፎች ብቻ አሉት። ንጉሠ ነገሥቱ ወደዚህ አገር መቼ ይመጣሉ? ከአራት ወር በኋላ ይመጣሉ። ንጉሠ ነገሥቱን ከዚህ በፊት አይታቸዋል? የለም፣ አላየኋቸውም አንድ ሰው በስራው ከፍ ማለት ቢፈልግ ምን ማድረግ አለበት? ትምህርቱን ማሻሻል ያስፈልገዋል። የወ ደሞዝህ ስንት ነው? አራት መቶ ብር ነው። ደሞዝህ ሊያበለጽግህ ይችላል። ንግዴን ካላስፋፋሁ ደሞዜ ሊያበጽገኝ አይችልም። የመኪናውን መስኮት የዘጋሃው አንተ ነህ? የለም፣ አቶ ዮሐንስ ነው። ቤትህ ስንት መስኮቶች አሉት? ስድስት መስኮቶች አሉት። መዝጊያውን በምን ዘጋኸው? በቁልፍ ዘጋሁት። የመኪናው መዝጊያ ሰፊ ነው። በጣም ሰፊ አይደለም። የበሩን መዝጊያ የከፈተው ማን ነበር? የአቶ ዮሐንስ ሴት ልጅ ነበረች። አንተ የመኪናህን በር ዘግተው ነበር? አዎ ዘግቸው ነበር። የእናንተ ባንክ በመቶ ስንት ወለድ ይሰጣል? ስድስት ብር ከአምሳ ሳንቲም ይሰጣል። ወደ ውጭ አገር መሄድ ትርፍ አለው? ይህ በጣም አስቸጋሪ ጥያቄ ነው። እናንተ ከተማ ውስጥ ስንት ነጋዴዎች ይገኛሉ? ሀምሳ የሚሆኑ ነጋዴዎች አሉ። ሱቅ መከራየት የሚፈልጉ ነጋዴዎች ታውቃለህ? አዎ አውቃለሁ። የዚህ ሱቅ ኪራይ ከዛኛው ይበልጣል? አዎ፣ በአስር ብር ይበልጣል። ሁለት ዋሶች ቢሰጥህ ሁለት መቶ ብር ታበድረኛለህ? አዎ፣ አበድረሃለሁ። ዋስህ ስንት መቶ ብር ሊከፍል ነው? አንድ መቶ ብር ሊከፍል ነው። መኪናው ስንት አዋጣ? ሁለት ሺ አምስት መቶ ብር አወጣ። ከባንክ ስንት ብር እንዳወጣልህ ትፈልጋለህ? ሀያ ብር አውጣልኝ። ተማሪው ወደ አሜሪካ ለመሄድ ገንዘብ ከማን ተበደረ? ከባንክ ተበደረ። ባንኩ ስንት ገንዘብ አበደረው? የገንዘቡን ቁጥር በተለይ አላውቀውም። ገንዘቡን ሲበደር ለባንኩ ፈረመ? አዎ ፈረመ። ለመሆኑ መታወቂያ ወረቀት ቢኖርህ በዋስ ፋንታ እሱን መስጠት ይቻላል? አዎ ይቻላል። ገንዘብ ከባንክ ለመበደር ስንት ጊዜ ይፈጃል? አንድ ሳምንት ይፈጃል። የለማን ብር ለከበደ አልሰጠኸውም? የለም አልሰጠሁትም። ሆቴሉ ውስጥ ለምን መተኛት አትፈልግም? ምክንያቱም ሆቴል ውስጥ መተኛት ደስ ስለማይለኝ ነው። የነበረህን አንድ ሳጥን ብርጭቆ ለማን ሸጥኸው? ገና አልሸጥኩትም። አስተማሪው ጠመኔ ይፈልጋል? አዎ፣ ይፈልጋል። ቀጭን መሆን ትፈልጋለህ? አዎ ቀጭን መሆን እፈልጋለሁ። ቤቱን በቁልፉ ከፍተህ ሳጥኑንና ብርጭቆውን አስገብሃው? የለም አላስገባሁትም፣ ምክንያቱም ቁልፍ አልነበረኝም። ልብስሽን የምትሰፊበት መርፌ አለሽ? አሁን የለኝም፣ ወደፊት ግን አገኝ ይሆናል። ፎጣ ለመግዛት ወደ ገበያ ማን ይሄዳል? ያቶ ተሰማ ባለቤት ትሄዳለች። ሳሙና ገዝተሽ ፎጣውን ማጣት ትፈልጊያለሽ? የለም ዛሬ ወደ ገበያ መሄድ አልችልም። እምታጠቢያ ቤት ውስጥ ምን ታደርጋላችሁ? ቆሻሻውን ፎጣ እናጥባለን። ወደ ገበያ ስትሄድ ምላጭ ልትገዛልኝ ትችላለህ? ገንዘብ የለኝም እንጂ ገዛልህ ነበር። ወፍራሙ በሬ የማን ነው? የአቶ ዮሐንስ ይመስለኛል። ምንም እንኳ ደሃ ቢሆን ደግ ሰው አይመስልህም? አዎ፣ በጣም ደግ ሰው ነው። የጥሩነሽና የለማ ወዳጅነት ምስጢሩ ይገባሃል? አዎ፣ ይገባኛል። ለማ ካገረ ገዡ ጋር ለመተዋወቅ ይፈልጋል። አዎ ለመተዋወቅ በጣም ይፈልጋል። አገረ ገዢው እንግዶቹን መጋበዝ ይፈልጋሉ? አዎ ይፈልጋሉ። የአገረ ገዢው ግብዣ እንዴት ነበር? በጣም ጥሩ ነበር። ሰውን ማክበር በጣም ጥሩ ነገር አይመስልህም? አዎ በጣም ጥሩ ነገር ነው። አቶ ለማን በስንት ሰዓት አስነሳዋለህ? በአራት ሰዓት ገደም አስነሳዋለሁ። መኪናውን አስነስቶ ወዴት አገር ሄደ? ወደ አዲስ ከተማ ሲነዳ አየሁት። የነበረህን ገንዘብ ሁሉ የት አጠፋኸው? ብዙ ነገር ገዛሁበት። በድንገት ከምኝታው ይነሳል? አዎ አንዳንዴ ይነሳል። አዲስ አበባ ውስጥ በጣም ብዙ ትራፊክ አለ። አዎ በጣም ብዙ ትራፊክ አለ። እዚህ በመጣ በማግስቱ የት ሄደህ ነበር? ለማን ለማየት? ወደ አዲስ ከተማ ሄጄ ነበር። ልጅህን ከልጄ ጋር እናስተዋውቃቸው። በጣም ጥሩ ሀሳብ ነው። ይህ ምግብ ሁሉ ዛሬ ማታ መበላት አለበት። አዎ፣ ሁሉም ማለቅ አለበት። ወተቱስ መጠጣት አለበት? ወተቱ በአንድ ቀን መጨረስ የለበትም። ዛሬ ካልከርክ፣ እንግዲያ መቼ ትሄዳለህ? ምናልባት ነገ እሄድ ይሆናል። ጨለማ የብርሃን ተቃራኒ እንደሆነ ታውቃለህ? አዎ፣ አውቃለሁ። እዚህ አገር ብዙ ሀብታም ሰዎች አሉ። አዎ፣ ብዙ ሀብታም ሰዎች አሉ። ገዢው በጣም ሀብታም ሰው ነው። አዎ፣ አሜሪካ ውስጥ ብዙ ገንዘብ አለው። በጣም ጌታ ብትሆን፣ በገንዘብህ ምን ታደርግበታለህ? አንድ ትምህርት ቤት እሰራበታለሁ። በለማና በዮሐንስ ፈንታ ወደ ካሊፎርኒያ ማን ማን ሄዱ? ያቶ ከበደ ሁለቱ ልጆቹ ሄዱ። ቆሻሻውን ከቤት ማን አወጣው? ወይዘሮ ጥሩነሽ አወጣችው። ዛሬ ቆሻሻ ልብስህን ታጥባለህ? ምናልባት ከሰዓት በኋላ አጥብ ይሆናል። ልብሴ ንጹህ ነው? አዎ፣ ልብስህ ሁሉ ንጹህ ነው። እቤት የነበረውን ንጹህ ፎጣ ማን ወሰደው? ልጆች ወደ ዋና ወሰዱት። ሀብታም ሰው በገንዘቡ ምን ያደርግበታል? የፈለገውን ነገር ይገዛበታል። አንድ ሰው ጌታ ለመሆን ቢፈልግ ምን ማድረግ ያስፈልገዋል? ሌትና ቀኑ መስራትና ገንዘብ ማስቀመጥ ያስፈልገዋል። የጥሩነሽ አባትና እናት ባለ ጸጋ ናቸው። አዎ በጣም ባለ ጸጋ ናቸው። ወደ ቤትህ ለምን በጨለማው ሄድክ? መሄድ ግዴታዬ ነበር። እቤት ውስጥ በጣም ጨለማ ነው። የለም፣ በጣም ጨለማ አይደለም። ቤቱ በቂ ብርሃን አለው። አዎ አለው። የጨለማ ተቃራኒ ምንድን ነው የጨለማ ተቃራኒ ብርሃን ነው የዋሽንግቶን ባንኮች በመቶ ስንት ወለድ ይሰጣሉ በመቶ ሶስት ወይም አራት ይሰጣሉ በመቶ ሰባት ወለድ ትፈልጋለህ የለም አልፈልግም I the matter of but I'm digging so not.